እንደምናመሻችሁ በቅድሚያ አርዕስተ ዜናው አዲስ አበባ ውስጥ በመካሄድ ላይ በሚገኘው የአፍሪካ ሕብረት የመሪዎች ጉባኤ የቻዶ ፕሬዝደንት ኢድሪስ ዴቢ የህብረቱ አዲስ ሊቀመንበር ሆነው ዛሬ ተመረጡ። የተባበሩት መንግስታት ድርጅት በማዕከላዊ አፍሪካ ሪፐብሊክ የውጭ ሰላም አስከባሪ ወታደሮች የወሲብ ጥቃት ፈጽመዋል የሚል ወቀሳ ዳግም ሰነዘረ። ጀርመንና ኢጣሊያ በሊቢያ ያለውን የጸጥታ ሁኔታ ለማረጋጋት የሊቢያ ሰላም አስከባሪዎችን ቱኒዚያ ውስጥ ለማሰልጠን ወሰኑ። ዩናይትድ ስቴትስና ብራዚል በጋራ ለሲካ ተህዋሲ መከላከያ የሚሆን ክትባት ለመፈለግ ተስማሙ። ባለፈው ዓመት በጀርመን የህዝብ ተወካዮች ምክር ቤት ወይም ቡንደስታክ የኮምፒውተር መረብ ላይ ለተፈጸመው የኢንተርኔት ስለላ ምናልባትም ሩሲያ ተጠያቂ ሳትሆን እንዳልቀረች የጀርመን የጸጥታ ጥበቃ መስሪያ ቤቶች ገለጹ። ዜናው በዝርዝር አዲስ አበባ ውስጥ በመካሄድ ላይ በሚገኘው የአፍሪቃ ህብረት የመሪዎች ጉባኤ የቻዶ ፕሬዝዳንት ኢድሪስ ዴቢ የህብረቱ አዲስ ሊቀመንበር ሆነው ዛሬ ተመረጡ። ዴቢ የተሰጣቸውን ኃላፊነት በደስታ እንደተቀበሉ በመጥቀስ የተጣለባቸው ኃላፊነት ከባድና ፈታኝ መሆኑን ተናግረዋል። አዲስ የተመረጡት ሊቀመንበር ባደረጉት ንግግርም በአህጉሩ ዙሪያ ያሉት ግጭቶች ማቆም እንዳለባቸው ገልጸው በዲፕሎማሲያዊ መንገድ የሚሆን በኃይል በዘመናችን የተከሰተውን አሳዛኝ ሁኔታ ማብቃት ይኖርብናል ብለዋል። የ63 ዓመቱ የቻድ ፕሬዚደንት ዲቢ የ91 ዓመቱን የዚምባብዌ ፕሬዚደንት ሮበርት ሙጋቤ ተክተው ነው የተመረጡት። ያለፈው አመት ሊቀመንበር የነበሩት ሙጋቤ ለአዲሱ ሊቀመንበር እንኳን ደስ አለዎት ብለው ለማንኛውም ድጋፍ ከጎናቸው እንደሆኑ ገልጸዋል። የአፍሪካ ህብረት ሊቀመንበር በየአመቱ ከመሪዎቹ መካከል ይመረጣል። ሌላው የአፍሪካ ህብረት የመሪዎች ጉባኤ ትኩረት የብሩንዲ የጸጥታ ጉዳይ ነው። የአፍሪቃ ህብረት የጸጥታው ካውንስል የጉባኤው ተካፋይ የሀገር መሪዎችና የውጭ ጉዳይ ሚኒስትሮች የብሩንዲን ግጭት ለማብረድ ህብረቱ ለመላክ ስላቀደው ሰላም አስከባሪ ኃይል ከጉባኤው መክፈቻ በፊት ትናንት አርብ አንስተው ተወያይተዋል። ህብረቱ ወደ አምስት ሺህ የሚጠጉ አባላትን ያቀፈ ሰላም አስከባሪ ኃይል ለመላክ የደረሰውን ውሳኔ የብሩንዲ መንግስት አሁንም አልተቀበለውም። የብሩንዲን የጸጥታ ጉዳይ አስመልክቶ በዚህ ጉባኤ ህብረቱ ወታደሮቹን ወደ ብሩንዲ ለማዝመት ከወሰነ ካለ አንድ አባል ሀገር ፍቃድ ህብረቱ ሰላም አስከባሪ ጓድ ሲያዘምት የመጀመሪያው ይሆናል። የተባበሩት መንግስታት ድርጅት በማዕከላዊ አፍሪካ ሪፐብሊክ የውጭ ሰላም አስከባሪ ወታደሮች ላይ ዳግም ወቀሳ ሰነዘረ። የድርጅቱ ወቀሳ በሀገሪቱ የሚገኙ ወታደሮች በታዳጊ ወጣቶች ላይ የወሲብ ጥቃት ፈጽመዋል የሚል ነው። የድርጅቱ የሰብአዊ መብቶች ተጠሪ ዛይድ ራያድ አል ሁሴን ጄኔቭ ላይ እንደተናገሩት አራት ልጃገረዶች በወታደሮች መደፈራቸውን ገልጸዋል። ወታደሮቹም የአውሮፓ ህብረት ወታደሮች ናቸው ተብሏል። አሶሽትድ ፕሬስ አርብ እለት ተጨማሪ ስድስት ህጻናት ላይ የተፈጸመ የወሲብ ጥቃት ክስ መመዝገቡን ጠቅሷል። በቀድሞዋ የፈረንሳይ ቅኝ ግዛት ሀገር ካለፈው ዓመት አንስቶ በውጭ ሰላም አስከባሪ ወታደሮች አማካኝነት የወሲብ ጥቃት መፈጸሙ በተደጋጋሚ ይፋ ሆኗል። ባለፈው ሚያዝያ ወር በአገሪቱ ለሰላም ማስከበር ተልዕኮ ተሰማርተው ከነበሩት የፈረንሳይ ወታደሮች አንዳንዶቹ በርካታ ታዳጊ ወጣቶችን መደፈራቸው ይፋ ሆኗል። በ14 የፈረንሳይ ወታደሮችና ኢኳቶሪያል ጊኒና ቻድ በሚገኙ ሌሎች የተባበሩት መንግስታት ድርጅት ወታደሮች ላይ ክስ ተመስርቷል። ባለፈው የጎርጎሪዮስ ዓመት ብቻ የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ፈጽመዋል የተባሉ ወሲባዊ ጥቃቶች 69 መድረሱ ተዘግቦ ነበር። ሀያ ሁለቱ በመካከለኛው አፍሪቃ የተፈጸሙ ናቸው። አዲስ አበባ ውስጥ በተከፈተው የአፍሪቃ ህብረት የመሪዎች ጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አፍሪቃ ውስጥ በሰላም አስከባሪ ወታደሮች በአዳጊ ወጣቶች ላይ በሚፈጸሙ የወሲብ ጥቃቶች እጅግ ማዘናቸውን ገልጿል። አድማጮች በመከታተል ላይ የምትገኙት ከዶችቬ ላይ የሚተላለፈውን የዓለም ዜና ነው። ጀርመንና ኢጣሊያ በሊቢያ ያለውን የጸጥታ ሁኔታ ለማረጋጋትና ሕገ ወጥ ሰው አዘዋዋሪዎችን ለመፋለም የሊቢያ ሰላም አስከባሪዎችን ለማሰልጠን ወሰኑ። ስልጠናውም ቱኒዚያ ውስጥ እንደሚካሄድ የጀርመኗ መራሂተ መንግስት አንገላ ሜርክል ከኢጣሊያኑ ፕሬዚዳንት ማቴዎ ሬንሲ ጋር በርሊን ውስጥ ተገናኝተው ከተወያዩ በኋላ ተናግረዋል። ማቴዎ ሬንሲ የአውሮፓ ስደተኞችን ቀውስ አስመልክቶ ቀውሱ ሊፈታ የሚችለው በተናጠል ሳይሆን የአውሮፓ ሀገራት በጋራ ሲሰሩ ብቻ መሆኑን አሳስበዋል። ይሁንና ፕሬዚደንቱ ቱርክ ለስደተኞች ከጠየቀችው የእርዳታ ድጋፍ የኢጣሊያ ድርሻ የሆነውን 300 ሚሊዮን ዩሮ ከመስጠት ተቆጥበዋል። ዩናይትድ ስቴትስና ብራዚል በጋራ ለሲካ ተህዋሲ መከላከያ የሚሆን ክትባት ለመፈለግ ወሰኑ። ለዚህም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የብራዚሏ ፕሬዚደንት ዲልማ ሩሴፍ ከፍተኛ ባለሙያዎችን ለመመደብ በስልክ መስማማታቸውን ዋይት ሀውስ አስታውቋል። በሲካቶ ሀሲ በብራዚል ብቻ 15 ሚሊዮን ግድም ሰዎች እንደተያዙ ይታመናል። በትንኝ የሚተላለፈው በሽታ በተለይ በደቡብና በመካከለኛው አሜሪካ በአሁኑ ወቅት በስፋት በመዛማት ላይ ይገኛል። በሽታው በተለይ ለነፍሰ ጡር ሴቶች አደገኛ ነው የሚል እምነት አለ። ተዋሲው ከእናታቸው ተጋብቶባቸው የሚወለዱ ሕጻናት የአእምሮ ጉዳተኛ እንደሚሆኑና ጭንቅላታቸውም ትንሽ ሆኖ እንዲወለዱ መንስኤ ሆኗል ተብሏል። እስካሁን ለበሽታው ምንም አይነት መድኃኒት አልተመረተም። ባለሙያዎች በስራ ላይ የሚውል ክትባት በገበያ ላይ እስኪውል አመታት ሊቆጠሩ እንደሚችሉ አሳስበዋል። ባለፈው ዓመት በጀርመን የህዝብ ተወካዮች ምክር ቤት ወይም ቡንደስታክ የኮምፒውተር መረብ ላይ ለተፈጸመው የኢንተርኔት ስለላ ምናልባትም ሩሲያ ተጠያቂ ሳትሆን እንዳልቀረች የጀርመን የጸጥታ ጥበቃ መስሪያ ቤቶች ገለጹ። ሽፒግል የተባለው የጀርመን መጽሔት አንድ ከፍተኛ ባለስልጣንን ዋቢ አድርጎ እንደዘገበው ለኢንተርኔት ስለላው ተጠያቂ አንድ የሩሲያ ጦር የዜና አገልግሎት ነው። ባለፈው ዓመት ግንቦት ወር በቡንደስታክ ኮምፒውተሮች ላይ ሰላዮች በላኩት የትሪዋና ቫይረስ ምክንያት ከፍተኛ መጠን ያለው መረጃ ከምክር ቤት ተጠልፈው መወሰዱ ይፋ ሆኖ ነበር። በዚህም የተነሳ በርካታ ኮምፒውተሮች ለሳምንታት ከአገልግሎት ውጪ ሆነው ቆይተዋል። ይህ ደዎች ነው። አድማጮች፣ አርዕስተ ዜናው በድጋሚ እንሆ። አዲስ አበባ ውስጥ በመካሄድ ላይ በሚገኘው የአፍሪካ ህብረት የመሪዎች ጉባኤ የቻዶ ፕሬዝደንት ኤድሬስ ዴቢ የህብረቱ አዲስ ሊቀመንበር ሆነው ዛሬ ተመረጡ። የተባበሩት መንግስታት ድርጅት በማዕከላዊ አፍሪቃ ሪፐብሊክ የውጭ ሰላም አስከባሪ ወታደሮች የወሲብ ጥቃት ፈጽመዋል የሚል ወቀሳ ዳግም ሰነዘረ። ጀርመንና ኢጣሊያ በሊቢያ ያለውን የጸጥታ ሁኔታ ለማረጋጋት የሊቢያ ሰላም አስከባሪዎችን ቱኒዚያ ውስጥ ለማሰልጠን ወሰኑ። ዩናይትድ ስቴትስ እና ብራዚል በጋራ ለሲካ ተዋሲ መከላከያ የሚሆን ክትባት ለመፈለግ ተስማሙ። ባለፈው ዓመት በጀርመን የህዝብ ተወካዮች ምክር ቤት ወይም ቡንደስታክ የኮምፒውተር መረብ ላይ ለተፈጸመው የኢንተርኔት ስለላ ምናልባትም ሩሲያ ተጠያቂ ሳትሆን እንዳልቀረች የጀርመን የጸጥታ ጥበቃ መስሪያ ቤቶች ገለጹ። ዜናው የእስካሁኑ ነበር።